የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የዛሬ ሰኞ ምሽት አሁን ይጀምራል። ¶¶ ጠቅላይ ሚኒስትሩ ለትትትግል ተፋላሚዎች የሰላም ጥሪ ያቀረቡ። ይብቃን አላስፈላጊና፣ የማያሻግር ጉዞ፣ ድልድይ የሌለው ጉዞ፣ ኢትዮጵያን አንድ የማያደርግ ጉዞ፣ የኢትዮጵያን ሕዝቦች በእኩል የማያከብር ጉዞ ስለማይጠቅመን፣ ኑ ወደ ክልላችሁ ተመለሱ። ጠቅላይ ሚኒስትር አብይ አህመድን የሰማችኋቸው በጠቅላይ ሚኒስትሩ ንግግር ላይ አስተያየታቸው እንዲሰጡን የጠየቅናቸው የእናት ፓርቲ ፕሬዚዳንትና አምስት የፖለቲካ ፓርቲዎችን በውስጡ ያቀፈው የትብብር ፓርቲዎች የወቅቱ ሊቀመንበር ዶክተር ሰይፈ ስላሴ አያሌውም የጠቅላይ ሚኒስትሩ ንግግር መፍትሄ ሊያመጣ የሚችል የሰላም ጥሪ አይደለም ብለዋል። ዝርዝሩን በአብይርስ ወደ እናንተ ይቀርባል። ሰኞ ግንቦት 5 2016 ዓ ም ሰላም ጤና ይስጥልን። አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? አስማማው አየነው ነኝ። እስከ ምሽቱ አራት ሰዓት ድረስ እያስተናገድኳችሁ አብሬያችሁ ማመሽ ነው የሚሆነው። ለዓለም ዜናዎቹ እንግዲህ ወልደዚህ አብሮኛለሁ። የስቱዲዮ ቅንብሩ የምትመራልን ደግሞ ብርሃን አይሉ ናት። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በማህበራዊ ትስስር ገጾቻችንና በዌብሳይታችን በቀጥታ መከታተል ትችላላችሁ። በዌብሳይታችን አምሃሪክ ዶት ቪኦ ኒውስ ዶት ኮም እንዲሁም በማኅበራዊ ትስስር ገጻችን በተለይም በፌስቡክ አት ቪኦ ላይ አት ቪኦ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና ዜናዎች ወደ እንግዱ ልምራችሁ። በድጋሚ እንደምናመሻችው ደቡብ አፍሪካ በእስራኤል ላይ ያቀረበችውን ክስ ግብጽ እና ቱርክ እንደሚደግፉ አስታወቁ። አሜሪካና አውሮፓ በእስራኤል ላይ በቂ ግፊት እያደረጉ አይደለም፣ ስትል ቱርክ ክስ ማሰማቷ፣ እንዲሁም የሰሜን ኮሪያው መሪ የሳምንቱ መጨረሻ መሳሪያ ሲተኩሱ አሳለፉ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ደቡብ አፍሪካ በእስራኤል ላይ ያቀረበችውን ክስ ግብጽ እንደምትደግፍ አስታውቃለች። እስራኤል ከሐማስ ጋር በምታደርገው ጦርነት የዘር ማጥፋት ፈጽማለች በሚል ደቡብ አፍሪካ በዓለም አቀፍ የፍትህ ችሎት ያቀረበችውን ክስ ግብጽ እንደምትደግፍ ትናንት እሁድ አስታውቃለች። እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ እንድታስቆም ትዕዛዝ እንዲሰጥ ደቡብ አፍሪካ በዓለም አቀፉ ፍርድ ቤት ባለፈው ታኅሳስ ክስ ከፍታለች። እስራኤል ጄኖሳይድ የጄኖሳይድ ስምምነት መጣሷን በመቀጠል ለዓለም አቀፍ ሕግጋት ያላትን ንቀት በማሳየት ላይ ነች ስትል ደቡብ አፍሪካ ባለፈው አርብ በድጋሚ ክሷን አሰምታለች። ግብፅ ትናንት እሁድ ክሱን ለመደገፍ የወሰነችው እስራኤል በጋዛ ሰርጥ በፍልስጤማውያን ሲቪሎች ላይ በማድረስ ያለችው ጥቃት የከፋ በመሆኑ እንደሆነ አስታውቃለች። ግብፅ በተጨማሪም እስራኤል ስልታዊ በሆነ መንገድ ሲቪሎችን ኢላማ በማድረጓና መሠረተ ልማቶችን በማውደሟ እንዲሁም ፍልስጤማውያንን በማፈናቀሏ ምክንያት ክሱን እንደደገፈች አስታውቃለች። ሐማስ ትላንት ምሽቱን ባወጣው መግለጫ የግብፅን አቋም አድንቆ በመላው ዓለም የሚገኙ አገራት ፍልስጤማውያንን በመደገፍ ተመሳሳይ እርምጃ እንዲወስዱ ጠይቋል። ይህ በእንዲህ እንዳለ አሜሪካና የአውሮፓ ሀገራት እስራኤል የተኩስ አቁም ስምምነት እንድትፈጽም በቂ ግፊት በማድረግ ላይ አይደሉም ሲሉ የቱርኩ ፕሬዚደንት ረቼፕ ታይብ ኤርዶዋን ትናንት እሁድ ተናግረዋል። ሐማስ ተኩስ ለማቆም የቀረበውን ሐሳብ መቀበሉን ተከትሎም እስራኤል በጋዛ ላይ ጥቃት መፈጸሟ በቀጠለበት ሁኔታ የምዕራቡ ዓለም ለእስራኤል የሚሰጠውን ድጋፍ መቀጠሉን ቱርክ ነቅፋለች። ቱርክ ከእስራኤል ጋር ያላትን የንግድ ግንኙነት ማቆሟንና ደቡብ አፍሪካ በዓለም አቀፉ ችሎት በእስራኤል ላይ ያቀረበችውን ክስ እንደምትቀላቀል መወሰኗን አስታውቃለች። ኢስታንቡል ውስጥ ለእስልምና ምሁራን ንግግር ያደረጉት ኤርዶዋን በቃጣር እና ግብጽ የቀረበውን የተኩስ ማቆም ሀሳብ ሐማስ ቢቀበልም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ መንግስት ግን ጦርነቱን ማቆም አይፈልግም ሲሉ ተደምጠዋል። የቱርኩ የደህንነት ሹም ኢብራሂም ካሊን ትላንት እሁድ ዶሃ ላይ ከሐማስ መሪዎች ጋራ በተኩስ ማቆምና የሰብአዊ እርዳታ ለጋዛ በሚቀርብበት ጉዳይ ላይ መነጋገራቸውን የአገሪቱ የደህንነት ምንጮች አስታውቀዋል። በቻድ ምርጫ ተሸናፊ ውጩ የምርጫው ውጤት እንዲሰረዝ ጠየቁ። በቻድ ፕሬዝደንታዊ ምርጫ ሁለተኛ ደረጃን ያገኙት ሰክሰስ ማስራ የህገ መንግስት ምክር ቤቱ የምርጫውን ውጤት እንዲሰርዝ መጠየቃቸውን ትናንት ውድ አስታውቀዋል። ማስራ ጥያቄያቸውን ያስገቡት በደርዘን የሚቆጠሩ የፓርቲያቸው የማህበረሰብ አንቂዎች በተጨበረበረ ሰነድ የምርጫ ቆጠራ ስራ ውስጥ ገብተዋል በሚል በቁጥጥር ስር መዋላቸውን ተከትሎ ነው። ማስራ ካስገቡት ጥያቄ ጋር የምርጫ ኮሮጆዎች ሲታጨቁ፣ ዛቻዎች፣ ስርቆቶች እንዲሁም ወታደሮች የምርጫ ኮሮጆዎችን ሌላ ቦታ ይቆጠራሉ በሚል ይዘው ሲሄዱ የሚያሳዩ ቪዲዮዎችን ማያያዛቸውን አስታውቀዋል። የሁንታው መሪ መሐመድ ኢድሪስ ዴቢ በ61 ነጥብ 03 በመቶ ድምፅ ማሸነፋቸውን እና ማስራ ደግሞ 18 ነጥብ 53 በመቶ ድምፅ ማግኘታቸውን የአገሪቱ የምርጫ ባለሥልጣናት ባለፈው ሐሙስ አስታውቀዋል። ማስራ ግን ቀድሞው አሸናፊነታቸውን አውጀው የዴቢ ቡድን ምርጫውን ሊያጭበረብር እንደሚሞክር አስታውቀው ነበር። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሰሜን አፍጋኒስታንና ኢንዶኔዥያ ጎርፍ ከ300 በላይ ሰዎችን መግደሉ ታወቀ። ባግላን በተባለችውና በሰሜን አፍጋኒስታን በምትገኘው አውራጃ በተፈጠረው ድንገተኛ ጎርፍ ከ300 በላይ ሰዎች ህይወታቸውን ሲያጡ ከ1000 በላይ ቤቶችም መውደማቸውን በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም አስታውቋል። ያልተለመደውን ከባድ ዝናብ እና ባለፉት ጥቂት ሳምንታት የተፈጠሩት በርካታ ጎርፎች ጉዳት ማድረሳቸውን ተከትሎ ድርጅቱ ከአደጋው ለተረፉት ምግብ በማከፋፈል ላይ መሆኑንም አስታውቋል። የታሊባን መንግሥት ቃል አቀባይ በኤክስ ማህበራዊ መድረክ ላይ ባወጡት መልእክት በመቶዎች ሕይወታቸውን ሲያጡ፣ ከፍተኛ ቁጥር ያላቸው ሰዎች ደግሞ ጉዳት ደርሶባቸዋል ብለዋል። በሌላ በኩል በኢንዶኔዥያ ሱማትራ በተባለችው ደሴት ከባድ ዝናብ ቀልጦ የቀዘቀዘ የእሳተ ገሞራ ፍሳሽና የጭቃ ናዳ ባስከተለው አደጋ 37 ሰዎች መሞታቸው ታውቋል። በደርዘን የሚቆጠሩ ሰዎችም የደረሱበት አልታወቅም ተብሏል። ጎርፉ በርካታ ሰዎችን ሲወስድ፣ በመቶ ከመቶ በላይ ቤቶችንም አስምጠዋል። የቀዘቀዘው የእሳተ ገሞራ ፍሳሽ በዝናብ ወቅት ጠጠርና ሌላም ቀላቅሎ ቁልቁል ሲወርድ አደጋ ሊያስከትል ችሏል። በምስራቅ አፍሪካ ትላንት እሁድ በበርካታ አገራት የኢንተርኔት መቋረጥ ተከስቶ እንደነበር ታውቋል። ኔት ብሎክስ የተሰኘውና በዓለም የኢንተርኔት ስርጭትን የሚከታተለው ድርጅት እንዳስታውቀው በባህር ስር በተዘረጉ መስመሮች ላይ በደረሰው ጉዳት በተለይም በታንዛኒያና በፈረንሳይ ስር በምትተዳደረው ማያት ደሴት ከፍተኛ መቋረጥ ተከስቶ እንደነበር ድርጅቱ አስታውቋል። ችግሩ የተከሰተው ከሞዛምቢክ እስከ ደቡብ አፍሪካ በተዘረጋው መስመር ላይ እንደሆነ የታንዛኒያ የመረጃና የቴክኖሎጂ ሚኒስቴር አስታውቋል። ሞዛምቢክ እና ማላዊ መካከለኛ የሚባል መቋረጥ ሲደርስባቸው፣ ብሩንዲ፣ ሶማሊያ፣ ሩዋንዳ፣ ኡጋንዳ፣ ኮሞሮስ እና ማዳጋስካር አነስተኛ የሚባል መቋረጥ ደርሶባቸዋል። በኬንያ አገልግሎቱ መልሶ ቢጀምርም አገልግሎቱ የተቆራረጠ እንደሆነ ተጠቃሚዎች ተናግረዋል። የምዕራብ አፍሪካዊቷ አገር ሴራሊዮንም የችግሩ ደርሶባት እንደነበር ታውቋል። በመጨረሻም የሰሜን ኮሪያው መሪ ኪም ጆንግ ኡን የሳምንቱን መጨረሻ የመሳሪያ ማምረቻዎችን ሲጎበኙእና አነጣጥሮ ተኳሽ ጠመንጃዎችን ሲተኩሱ እንዳሳለፉ መንግስታዊው የዜና ወኪል አስታውቋል። ኪም በተጨማሪም በርካታ የሮኬት ተኳሽ ተሽከርካሪዎችን ሲነዱ ተስተውለዋል። በዜና ማሰራጫው ከተለቀቁ ምስሎች ውስጥ ለኢላማ የተቀመጠው ምስል መሀሉ ተነጣጥሮ መመታቱን ሲያሳይ፣ ተኳሹ ኪም ጆንግ ኡን ይሁኑ ሌላ ግለሰብ የዜና ማሰራጫ ያለ የለም ኪም ዘመናዊ ተተኳሾችን የሚያመርተውን ፋብሪካም ጎብኝተዋል። የውጭ ተንታኞች እንዳይጠቀሙበት በሚልም የተለቀቁት አንዳንድ ፎቶግራፎች አንዳንድ ቦታዎችን እና የባለሥልጣናትን ፊት አደብዝዘው አሳይተዋል። ሰሜን ኮሪያ ሩሲያ በዩክሬን ላይ ለምታካሄደው ጦርነት የሚውሉ መሳሪያዎችን ታቀብላለች ሲሉ አሜሪካና ደቡብ ኮሪያ ክስ ያሰማሉ። ከሰሜን ኮሪያ የሚላኩት ሚሳይሎች በትክክል ኢላማቸውን እንደማይመቱ የዩክሬን ባለሥልጣናት በመናገር ላይ መሆናቸውን አንዳንድ የሚዲያ ዘገባዎች በማመልከት ላይ ናቸው። ክቡራትና ክቡራን ለምሽቱ ያስኩት ዜና በዚሁ ተጠቃለዋል። ለቀሪው ፕሮግራሞች ወደ አስማማው መልሳቸዋሉ። አድማጮቻችንና ተመልካቾቻችን ቀደም ሲል ወደ እናንተ የደረሰው ከዓለም የተሰባሰቡት የምሽት ዋና ዋና ዜናዎች ናቸው። እንግዱን ለዜናዎቹ አመሰግናለሁ። የተከታተላችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የምሽቱን ዝግጅታችን ነው። በዚህ ጊዜ በዓለም ሁሉ ላይ ያለው የማህበራዊ ቀውስ እና ያ ደግሞ ሊያስከትል የሚችለው የስነ ልቦና ቀውስ እጅግ በጣም ከፍተኛ ነው። እንደምናውቀው አብዛኛው የአእምሮ ህመሞች በእነዚህ ቀውሶች የመባባስ ወይም ደግሞ አጋላጭ ከምንላቸው ነገሮች ውስጥ ናቸው። በአሁኑ ዘመን በቪዲዮ የተደገፈ አሰቃቂ ነገሮች በአጭር ጊዜ ውስጥ ለብዙ የዓለም ክፍል መሰራጨት የሚችልበት ዘመን ላይ ነው። አንድ ቦታ ሰው እየተመቶ ተንፈራፍሮ ሲሞት ሁሉ ቪዲዮ መሰራጨት የሚችልበት ዘመን ጊዜ አለ እና ይሄ ለአእምሮ ህመም ታጋልጥ ይችላል። የሰማችኋቸው ዶክተር ተሾመ ሽብሬ የአእምሮ ሐኪም እና እንዲሁም በካናዳው የዳልሃዊሲ ዩኒቨርሲቲ የአእምሮ ህክምና መምህርና ተመራማሪ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ ፕሮፌሰር ዮናስ እንዳለገዳ የነርቭና የአእምሮ ሐኪም እንዲሁም በባሮ የነርቭ ህክምና ተቋም መምህርና ተመራማሪ ናቸው። ለዓለም የአእምሮ ጤና ግንዛቤ ማስጨበጫነት የተመረጠውን የያዝነውን የአውሮፓውያኑ የግንቦት ወር ዙሪያ ከተሰናዳ ቅንብር ነው የተወሰደው። በሁለተኛ አጋማሽ በሐኪሞን የጠይቁ ይቀርባል። ጠብቋቸው። በሰዓት ወደ እናንተ እናደርሳለን። በምሽቱ በምስልና ድምፅ ቅንብር ሲሲ አሸናፊና ገርማደገፋ የዌብና ማኅበራዊ ድረገጽ ፕሮፌሰራችን አባየሁ ገበያውም አብረን ከኛ ጋር አሉ። በድጋሚ ለማስታወስ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ምሽቱ አበየረስ እንላል። ጠቅላይ ሚኒስትር አብይ አህመድ ለትጥቅ ትግል ተፋላሚዎች የሰላም ጥሪ አቀረቡ። ጠቅላይ ሚኒስትሩ የሰላም ጥሪውን ያቀረቡት በባህር ዳር ከተማ ከአራት ዓመት በፊት ግንባታ የተጀመረውና ና ከ14 ቢሊየን ብር በላይ ወጪ እንደተጠናቀቀ በተገለጸው የአባይ ድልድይ የምረቃ ስነ ስርዓት ላይ ነው። አላስፈላጊና የኢትዮጵያን የማያሻግር ጉዞውን ያሉት መገዳደልና ጥፋት ይብቃን ሲሉም ተደምጠዋል። ወንድሞች ሲሉ የጠሯቸውና በጫካ የሚገኙ አካላትን ከክልሉ መንግስት ጋር አብረው እንዲሰሩም ጥሪ አቅርበዋል። በጠቅላይ ሚኒስትሩ ንግግር ላይ አስተያየታቸው እንዲሰጡን የጠየቅናቸው የእናት ፓርቲ ፕሬዚዳንትና አምስት የፖለቲካ ፓርቲዎችን በውስጡ ያቀፈው የትብብር ፓርቲዎች የወቅቱ ሊቀመንበር ዶክተር ሰይፈስላሴ ያለው አያሌው የጠቅላይ ሚኒስትሩ ንግግር መፍትሄ ሊያመጣ የሚችል የሰላም ጥሪ አይደለም ብለዋል። አስቴር ምስጋናው ተጨማሪ አላት። ጠቅላይ ሚኒስትር አብይ አህመድ ከአንድ ነጥብ አራት ቢሊዮን ብር በላይ እንደወጣበት የተገለጸውንና ጎጃምንና ጎንደርን በየብስ ትራንስፖርት የሚያገናኘውን የአባይ ድልድይ ትናንት እሁድ ግንቦት አራት ቀን 2016 ዓ ም በባህር ዳር ከተማ ተገኝተው መርቀዋል። የመንግስት ብዙሀን መገናኛ ባለሙያዎች ብቻ በተጋበዙበት ስነ ስርዓት ላይ 380 ሜትር እርዝመትና 43 ሜትር ስፋት ያለውን ድልድይ ሲመርቁ ባሰሙት ንግግር በአማራ ክልል ውስጥ የትጥቅ ትግልን ምርጫቸው አድርገው ለሚንቀሳቀሱ ተፋላሚ አካላት ጥሪ አቅርበዋል። በጫካ ለሚገኙ ወንድሞቻችን ጥሪ ያቀርብላቸው ፈልጋል። ዛሬ አማራ መሪ አግኝቷል። አረጋ ከበደን የመሰለ ታማኝ ትጉ መሪ አግኝቷል። አማራ ነኝ የሚል ለአማራ ቆረቆራለሁ የሚል ስለ አማራ መብት፣ ስለ አማራ ዴሞክራሲ የሚታገል ማንኛውም ግለሰብና ቡድን ከአረጋ አመራር ስር ሆኖ ህዝቡንና ክልሉን መጥቀም ስለሚችል ይብቃን መገዳደል ይብቃን ጥፋት። ይብቃን አላስፈላጊና የማያሻግር ጉዞ፣ ድልድይ የሌለው ጉዞ፣ ኢትዮጵያን አንድ የማያደርግ ጉዞ፣ የኢትዮጵያን ህዝቦች በእኩል የማያከብር ጉዞ ስለማይጠቅመን ኑ ወደ ክልላችሁ ተመለሱ። ከፕሬዚዳንታችሁ ጋር ሆናችሁ ክልላችሁን አልሙ። ሰላማችሁን ጠብቁ። ያን ስታደርጉ እኛም በሙሉ ልብ ከጎናችሁ ሆነን ለክልላችሁ ሰላምና ልማት አብረናችሁ እንሰራለን። በአንጻሩ የጠቅላይ ሚኒስትሩ ንግግር ግልጽነት እንደሚጎለው የተናገሩት የእናት ፓርቲ ፕሬዚዳንት ፕሬዚዳንትና የትብብር ፓርቲዎቹ የወቅቱ ሊቀመንበር ዶክተር ሰይፈ ስላሴ አያሌው መፍትሄ ሊያመጣ የሚችል የሰላም ጥሪ አይደለም ሲሉ ተችተዋል። የአማራ ህዝብ አዲስ መሪ ተገኝቶላል አይነት ነገር ሳይሆን መጫካ ላሉ ወንድሞቻችን ብሎ እንዳሉ ያንን አስተትረው ወደሚሻል ነገር ለመምጣት በአንድ ወገን የሆነ ተኩስ አቁም ከዛሬ ደግሞ ለማወጅ ፈልገናል በጋራ በድርድር ብለው ውይይት ብለው የትኛውም ሀገር ላይ ቢሆን በማንም አደራዳሪነትና በማንም ማሸማጋነት ብቻ መሆን የነበረበት የሰላም እጅ የመዘርጋትን አይነት ነገር መባል ነበረበት ብዬ አምናለሁ። በጫካ የሚገኘ ወንድሞቻችን የሚለው አባባል ጥሩ ፍጻሜና ጥሩ መደምደሚያ ሊኖረው ለህዝባችንም ደግሞ ተስፋ ሰጪ ሊሆን ይችላል ይችል ነበር። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ደግሞ የጠቅላይ ሚኒስትሩን ጥሪ መነሻ በማድረግ በስም ለይተው ላልገለጿቸውና በጫካ ለምትገኙ ወንድሞቻችን በማለት ለጠቀሷቸው ታጣቂ ኃይሎች ዛሬ ሰኞ በፌስቡክ የማህበራዊ ትስስር ገጻቸው ባስተላለፉት መልእክት ችግሮች በውይይትና በድርድር እንዲፈቱ ጠይቀዋል። በእውነት ከክልላችን ህዝብ ጥቅምና ክብር ውጭ ሌላ ስውር አጀንዳ ከሌላችሁ በስተቀር ችግሮቻችንን በውይይትና በድርድር እንድንፈታ ና። ህዝባችንም እፎይታ እንዲያገኝ በድጋሜ ጥሬን አስተላልፋለሁ ብለዋል። ርዕሰ መስተዳደሩ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ረቡዕ ሚያዝያ 30 ቀን 2016 ዓ ም በኦሮሚያ ክልል ምስራቅ ወለጋ ዞን በነቀምት ከተማ የወለጋ ስቴዲየም በተዘጋጀ የድጋፍ ሰልፍ ላይ ባሰሙት ንግግር ጦርነት፣ እርስ በርስ መገዳደልና መጠላላት ይብቃ፣ የኦሮሞ ልጆች ተቀምጠው ስለ ችግሮቻቸው መነጋገር አለመቻል ይቁም ሲሉ ተመሳሳይ ጥሪ ማስተላለፋቸው ይታወሳል። ዶክተር ሰይፈ ስላሴ አያሌው ለአሜሪካ ድምጽ በሰጡት አስተያየት ጠቅላይ ሚኒስትሩ ግጭት በቀጠለባቸው የኦሮሚያና የአማራ ክልሎች አካባቢዎች ተገኝተው ባደረጉት ንግግር ያስተላለፉት መልእክትና ጥሪ እርስ በርሱ እንደሚጣረስ አስረድተዋል። ክቡር ጠቅላይ ሚኒስትሩ በወለጋ ላይ የነቀምት ላይ የተናገሩት ንግግር እና እዚህ ጋር ደግሞ አልባሌ ትርቶች ብሎ የሚሏቸው ነገሮች የሚቃረኑ ነገሮች ተቃርኖች ናቸው። እዚህ እንደ ሀገር እነኝህን ነገሮች ማሳረግ ካልቻልን ጥሩ ያልሆነ መንገድ እንደ ሀገር እንሄዳለን። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በተለያየ ገጽታ በቀጠለው ግጭት በርካታ ንጹሐን ዜጎች መገደላቸውንና የተለያዩ የሰብአዊ መብቶች ተሟጋቾች ድርጅቶች በየጊዜው መግለጻቸው ይታወሳል። የአማራ ክልል የሰላምና የጸጥታ ቢሮ ኃላፊ እና የኮማንዶ ፖስቱ ምክትል ሰብሳቢ አቶ ደሳለኝ ጣሰው በግጭት ምክንያት 15 ቢሊዮን ብር የሚገመት ንብረት መውደሙን ከወራት በፊት ለኢትዮጵያ ዜና አገልግሎት መግለጻቸው ይታወሳል። ከአንድ አመት በፊት የፌዴራል መንግስት የክልል ልዩ ኃይሎችን መልሼ አደራጃለሁ የሚል ውሳኔ ማስተላለፉን ተከትሎ በክልላዊ መንግስቱ የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል ግጭት የተለያዩ አካላትን ቃል ጠቅሰን መዘገባችን ይታወሳል። የጸጥታ ሁኔታው ከክልሉ መንግስት አቅም በላይ ሆኗል በሚል ከሐምሌ 28 ቀን 2015 ዓ.ም ጀምሮ ደግሞ በክልሉ ላይ ለስድስት ወራት የአስቸኳይ ጊዜ አዋጅ ተላልፏል። የትጥቅ ግጭቱ ግን ተባብሶ ቀጠሉ። ይህ አስቸኳይ ጊዜያዎች ለተጨማሪ አራት ወራት የተራዘመ ሲሆን አዋጁ ሊጠናቀቅ የአንድ ወር ገደማ ጊዜ ቀርቶታል። ለአሜሪካ ድምጽ አስቴር ምስጋናው። የምትከታተሉት ዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የዛሬ ሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ደርስ ወደ እናንተ ደረሰ። አሁን ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያ ርዕሰ ጉዳይ በሱዳን ጥገኝነት ለጠየቁ የቀድሞ ሰላም አስከባሪዎች ጥበቃ እንደሚያደርግ የስደተኞች ተቋም መግለጹን የተመለከተ ነው። በሱዳን በጥገኝነት እየኖሩ ያሉ የቀድሞ የኢትዮጵያ ሰላም አስከባሪ አባላት ተፋላሚው የሱዳን ፈጥኖ ደራሽ ኃይሎች በሰሞኑ መግለጫው ካቀረበው የጣልቃ ገብነት ክስ ጋር ተያይዞ የደህንነት ስጋት እንዳደረባቸው ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የትግራይ ተወላጅ የሰላም አስከባሪ አባላት ለአሜሪካ ድምፅ በሰጡት ቃለ መጠይቅ የሱዳን ፈጥኖ ደራሽ ኃይሎች ባወጣው መግለጫ የህወሓት ታጣቂዎች በሱዳን ጦርነት ይሳተፉ እንደሆነ ያቀረበው ክስ በመጠለያ ጣቢያቸው ያለነውን ስደተኞች ለጥቃት እንዳይደረገን ስጋት ፈጥሮብናል ብለዋል። ስለ ጉዳዩ ለአሜሪካ ድምፅ በኢሜይል አስተያየት የተሰጠው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ የስደተኞቹን የደህንነት ስጋት እረዳለሁ፣ ሁኔታውንም የተመለከተ መፍትሄ እያፈላለኩ ነው ብሏል። ገብረ ሚካኤል ገብረ መድን ተጨማሪ ያለው በሱዳን በጥገኝነት እንደሚኖሩና ለደህንነታቸው በመስጋት ማንነታቸው እንዳይገለጽ የጠየቁን የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት ከሁለት ዓመታት በፊት በሱዳንና በደቡብ ሱዳን መካከል በምትገኘው የአብዬ ግዛት በሰላም ማስከበር ተልእኮ ላይ ተሰማርተው መቆየታቸውን ለአሜሪካ ድምፅ ተናግረዋል። የኢትዮጵያ ሰላም አስከባሪ ኃይል ተልእኮውን ጨርሶ ወደ ሀገሩ ሲመለስ ግን 250 የሚደርሱ የትግራይ ተወላጆች በወቅቱ በነበረው የሰሜን ኢትዮጵያው ጦርነት ምክንያት ወደ ሀገራችን ብንመለስ ጥቃት ይደርስብናል ብለው በሱዳን ጥገኝነት መጠየቃቸውን አውስተዋል። አንደኛው አስተያየት ሰጪ ስደተኛ ሲናገሩ ከዓመት በላይ የዘለቀው የሱዳኑ ጦርነት የደህንነት ስጋት እንደደቀነብን በየጊዜው ስንገልጽ ቆይተናል ብለዋል። ባለፈው ሳምንት የሱዳኑ ፈጥኖ ደራሽ ኃይሎች ባወጣው መግለጫ የተነሳ ደግሞ ለበለጠ ጥቃት የመጋለጥ ስጋት እንዳሳደረባቸው አመልክተዋል። አሬሴፍ ባወጣው መግለጫ የትግራይ ተወላጆች ከርፍጅና ከግንባር ተሰባስበው እየወጉን ነው፣ ከጀነራል አርቡናን ወጉ ነው ነው ያለ ያ ነገር መግለጫ ከሰጠ ኋላ እኛ እንቅልፍ ነስቶናል። ሁለተኛው አስተያየት ሰጭ ደግሞ ጉዳዩ ሱዳናውያንን የሚመለከት በመሆኑ በዚህ የእርስ በርስ ጦርነት ማንንም አንደግፍም ማንንም አንቃወምም ይላሉ። ይህም ሆኖ በጦርነቱ ምክንያት ከተለያዩ አቅጣጫዎች የሚመነጩ ስጋቶች እንዳለባቸው ገልጸው፣ የሰሞኑ መግለጫ ሲታከልበት ደግሞ ልዩ ልዩ ኃይሎች ሊያጠቁን ይችላሉ በሚል ከመቼውም ጊዜ በላይ መደንገጣቸውን አስረድተዋል ኛ ድጋፍ እንደምናደርግ ተደርጎ የወጣብን ክሴታ እጅግ በጣም አስደንግቶናል። ከባድ አደጋ ውስጥ እንዳለን ዓለም እንዲያውቅለን ነው የምንፈልገው ማለት ነው። እኒሁ አስተያየት ሰጪ አክለውም እኛ ወታደሮች ስለሆንን የተለየ ጥበቃ ቢያስፈልገንም እስካሁን ድረስ ከሚመለከታቸው አካላት የዚህ አይነት እንቅስቃሴ አላየንም ይላሉ። የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር በፕሪቶሪያው የሰላም ስምምነት መሰረት ከኢትዮጵያ መንግሥት ጋር ተነጋግሮ ወደ ሀገራቸው እንዲመልሳቸው አሊያም ወደ ሦስተኛ ሀገር እንዲያዛውራቸው ያቀረቡት ጥያቄም ተቀባይነት እንዳላገኘ ተናግረዋል። አሁንም ችግር ላይ በመሆናችን የሚመለከታቸው አካላት መፍትሔ ይስጡን ሲሉ ጠይቀዋል። የተሻሉ ሚዲያዎች ወይም ግለሰቦች ወይም ድርጅቶች ወይም ዲፕሎማ ዲፕሎማሲዎች ካሉ እነዛ አካላት ካለንበት አስቸጋሪ አደጋ ወደ ተሻለ ሀገር እንድንወጣና ሕይወታችን ሰብ የሚሆንበት እድል ቢፈጠር እንላለን። የመጀመሪያው አስተያየት ሰጭም ዩኤንኤችሲአር የደህንነት ዋስትና ወደሚያገኙበት ሀገር እንዲያዛውራቸው አመልክተዋል። ጦርነቱ የጀመረው ካርቱም ነው። መጣ መጣ መደኒ መጣ። ከመደኒም አሁን ወደ ገዳሪፍና ና እዚህ አካባቢ እኛ ያለንበት የስጋት አቅጣጫን ይሆናል። ስለዚህ ጦርነት አንድ ላይ አይቆምም። እኛ አሁንም እየጠየቅን ያለው ወደ አፍሪካ ሀገር የተሻለ ሰላም ያላት ሀገር ካለች አዘዋውሩን የሚል ነው። ስለ ጉዳዩ በአሜሪካ ድምፅ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር የቀድሞ የኢትዮጵያ ሰላም አስከባሪ አባላቱ ያለባቸውን የደህንነት ስጋት እንረዳለን ደህንነታቸውንም በጥብቅ እንከታተላለን ብለዋል። ሁኔታቸውን በሚመለከትም የቅርብ ክትትል እንደሚያደርግና ከሱዳን የስደተኞች ኮሚሽነር ጋር በመተባበር እየሰጠ ያለውን ጥበቃና ድጋፍ እንደሚቀጥልበት ተናግረዋል። መደረግ ስላለባቸው የጥንቃቄ እርምጃዎችም በየጊዜው መረጃዎችን እናጋራለን የሚለው የስደተኞች ተቋሙ በሁኔታው ላይ ያነጣጠረ መፍትሔም እየተፈለገ እንደሆነ አስታውቋል። በሱዳን የጦርነቱ ተፋላሚ ኃይሎችም ሁሉንም ጥገኝነት ጠያቂዎችና ስደተኞች ከጥቃት እንዲጠብቁ መውቶታችንን እንቀጥላለን ብለዋል። የሱዳን ፈጥኖ ደራሽ ኃይሎች ባለፈው ሳምንት ባወጣው መግለጫ የሕወሓት ታጣቂዎች ከሱዳን መንግሥት ሰራዊት ጎን ተሰልፈው በጦርነቱ እየተሳተፉ መሆናቸውን ከሰዋል። የትግራይ ክልል ጊዜያዊ አስተዳደር ክሱን ሲያስተባብል፣ የፌዴራሉ መንግሥት ደግሞ የሕወሓት ታጣቂዎች በጦርነቱ ተሳትፈው እንደሆን እያጣራው ነው ሲል ማስታወቁ ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በሱዳን ጥገኝነት የጠየቁ የቀድሞ ሰላም አስከባሪዎችን በተመለከተ ባልደራችን ገብረ ሚካኤል ገብረ ምድር ያጠናቀሩን ዘገባ ነው። ተከታትለን የተመለስ ነው። ወደ ቀጣዩ እናልፋለን። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሕገ መንግስትና ሽብር ወንጀል ችሎት በዛሬ ሰኞ ውለው በእናቱ ዮሐንስ ቦያሎ መዝገብ የተከሰሱ የሽብር ተከሳሾችን ክስ በንባብ ማሰማቱን ጠበቀው ገልጸዋል። በሌላ በኩል ተከሳሾቹ ከተያዙበት ጊዜ ጀምሮ ተፈጸመብን ባሉት የሰብአዊ መብቶች ጥሰት ላይ ኢሰመኮ ምርመራ አድርጎ ለቀጣይ ቀጠሮ እንዲያቀርብ ፍርድ ቤቱ ትእዛዝ መስጠቱንም ጠበቃ ሰለሞን ገዛኝ ተናግረዋል። በተጨማሪም በአማራ ተወላጅ ታሳሪዎች ላይ በማረሚያ ቤት እየተፈጸመ ነው ያሉት መድሎ በመቃወም የረሃብ አድማብ አድርገዋል ያሏቸው አቶ ክርስቲያን ታደለ ባቀረቡት አቤቱታ ላይም ትእዛዝ መስጠቱን ጠበቀው ገልጸዋል። ኬኔዲ አባተ ተጨማሪ አለው። አቶ ዮሐንስ ቧያለውንና አቶ ክርስቲያን ታደልን ጨምሮ 16 የሽብር ተከሳሾች ዛሬ ሰኞ ግንቦት አምስት ቀን 2016 ዓ ም ለአራተኛ ጊዜ ችሎት ቀርበዋል። በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና ሽብር ወንጀል ችሎት ዛሬ ከቀረቡት 16 ተከሳሾች ውስጥ 14ቱ ነባሮች ናቸው። የቀሩት ሁለቱ ደግሞ ከቆዩበት የታጠቅ ወታደራዊ ማሰልጠኛ በኮማንዶ አጀብ ወጥተው እንደተቀላቀሉ ችሎቱ ከአጃቢዎቻቸው ማረጋገጡን ከተከሳሽ ጠበቆች አንዱ ጠበቃና የህግ አማካሪ ሰለሞን ገዛኸኝ ተናግረዋል። በክስ መዝገቡ ውስጥ ከተካተቱት 52 ተከሳሾች ውስጥ 36ቱ በጋዜጣ ጥሪ እንደተደረገላቸው አቃቤ ሕግ ለችሎቱ ገልጿል። ተከሳሾቹ ግን በጥሪው መሰረት ባለመቅረባቸው በችሎቱ አስተያየቱን የተጠየቀው አቃቤ ሕግ የተከሰሱበት ወንጀል ከ12 ዓመት በላይ እንደሚያስቀጣ ጠቅሶ ጉዳያቸው በሌሉበት ይታይ የሚል ምላሽ ከሰጠ በኋላ ክሱ መነበቡን ጠበቃ ሰለሞን አስረድተዋል። አጠቃላይ ክሱ ገጹ ስልሳ አራት ገጽ ነው። ችሎቱ ከአራት ሰዓት ተኩል አካባቢ ጀምሮ እስከ ሰባት ሰዓት ተኩል ድረስ ስልሳ አራት ገጽ የክስ ማንበብ ሂደቱ ተጠናቀቀ። ተከሳሾቹ ቀደም ሲል በቃል ያቀረቡት የሰብአዊ መብቶች ጥሰት አቤቱታ ሾልኮ በማህበራዊ ብዙሃን መገናኛ ተሰራጭቷል በሚል የሰብአዊ መብቶች ጥሰት አቤቱታቸው በጽሁፍ እንዲቀርብ ችሎቱ ባዘዘው መሰረት አቤቱታው በጽሁፍ ቀርቦ ትዕዛዝ እንደተሰጠም አብራርተዋል። የተከሳሾችን የሰብአዊ ጥሰት የሚያመለከት በድምሩ ሀያ አምስት ገጽ ነው ለፍርድ ቤቱ አቀረብን። የጠየቅነው ጥያቄ ምንድን ነው? ይህ ሰብአዊ ጥሰትን ለኢትዮጵያ ሰብአዊ መብት ኮሚሽን ትዕዛዝ ሰጥቶልን የሰብአዊ መብት ኮሚሽን አጣርቶ እንዲቀርብ የሚል ነው የጠየቅነው ፍርድ ቤቱ የሰብአዊ ጥሰትን በተመለከተ ለሰብአዊ መብት ኮሚሽን ደርሶት ላለፉት ስምንት ወራት በአዋሽ አርባ እና በፌደራል ወንጀል መርመራ ክፍል በቆዩባቸው ወቅት ሲያዙም እና በቆየታቸው ላይ የነበረ የደረሰባቸውን የሰብአዊ ጥሰት በተመለከተ አጣርቶ ጠቅለል ያለ ሪፖርት ለፍርድ ቤቱ እንዲያቀርቡ ነው የታዘዙት። በተጨማሪም የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለ በማረሚያ ቤት እየተፈጸመ ነው ያሉትን መድሎ በመቃወም ለቀናት የረሃብ አድማ ማድረጋቸውን በመግለጽ የሰብአዊ መብቶች ጥሰት አቤቱታ አቅርበው ትዕዛዝ መሰጠቱንም አቶ ሰለሞን ገልጸዋል። እሳቸው እንዳሉት የአማራ እስረኛ ወይም የአማራ ተወላጅ እስረኞች ላይ ከሌሎች እስረኞች በተለየ ቤተሰብ መጠየቅ የሚችለው እናትና አባት፣ ባልሚስት ወይም ወንድም ብቻ ከያሉት ሰባት ቀኖች ውስጥ ሶስት እለታት ብቻ እና ሰዓቱም ከስድስት ሰዓት እስከ ስምንት ሰዓት ብለው በእኛ ላይ ገደብ ጥለውብን፣ እንዴት ከሌሎቹ ተለይተን እንደዚህ እንደረጋለን በሚል የምግብ አድማ አድርጎ ነበር። አቶ ክርስቲያን ታደለ ለአምስት ቀን ምግብ መብላት ሳይችሉ፣ ችሎት ላይም መቆም አቅቷቸው ወደ ጠረጴዛው ጋር እየተኝም ነበረ። ችሎቱ ይህንን ግንዛቤ ውስጥ በመክተት ከሰማ በኋላ ትእዛዝ እንሰጥበታለን በማለት ወደ ክስ ማንበብ ነበር የገባው። ችሎቱ ግን በመሀል ላይ አቶ ክርስቲያን ታደለ ምግብ ይፈልጉ እንደሆነ ችሎቱ ጠይቋቸው፣ እፈልጋለሁ ስላሉ ለስላሳና ምግብ ወርሶላቸው ያንን በልተው ነቃ ለማለት ችለዋል። አድሎ ለምን እንደተደረገ የማረፊያ ቤቱ አስተዳደር ኮማንደር አስቻለው ቀርቦ መልስ እንዲሰጥ፣ ኮማንደሩ ቀርቦ መልስ እስኪሰጡ ድረስ ለሌሎች ተከሳሾች የሚደረገው እንዲሁም ቀድሞ ሲደረግ የነበረው ነገር ከዛሬ ጀምሮ እንዲደረግ ብሎ በማለት በዚሁ ተጠናቋል። ዛሬ ችሎት የቀረቡት ሰላሳ አንደኛ ና ሀምሳ አንደኛ ተከሳሾች በማረሚያ ቤት ሆነው ጉዳያቸውን እንዲከታተሉም ትዕዛዝ የሰጠው ችሎቱ በአጠቃላይ የትዕዛዞቹን ውጤት ለመጠባበቅ እንዲሁም በተከሳሽ ጠበቆች የሚቀርብ የክስ ተቃውሞና የዋስትና ጥያቄን ለመመልከት ለፊታችን ግንቦት 29 ቀን ቀጥሯል። በሁሉም ተከሳሾች ላይ በአቃቤ ሕግ የተመሰረተባቸው ክስ በአማራ ክልል ካለው ግጭት ጋራ በተገናኘ በ1996 ዓ ም የወጣውን የወንጀል ሕግ አንቀጽ 32፣ 35ና 38 እንዲሁም የሽብር ወንጀልን ለመቆጣጠርና ለመከላከል የወጣውን አዋጅ አንቀጽ 3 ዝባር 2 እንደተላ ለፉ ያመለክታል። ከምክር ቤት አባላት ውጪ በክሱ መዝገብ ላይ ከተዘረዘሩ 52 ተከሳሾች ውስጥ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራር አባል የሆኑት ዶክተር ጫኔ ከበደ በአማራ ክልል የፋኖ ታጣቂ ቡድን አመራሮች የሆኑት ዘመነ ካሴና እስክንድር ነጋ ይገኙበታል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። የትንታኔ መጽሄታችን እንደቀጠለ ነው። አሁን ደግሞ ወደ አሜሪካ እንመለስና የአሜሪካ የ2024 ምርጫ የተመለከተውን ዘገባ ወደ እናንተ እናደርሳለን። የአሜሪካ አመራጮች የውጭ ፖሊሲ ጉዳይ እምብዛም አያሳስባቸውም። በመጪው ህዳር ወር በሚደረገው ፕሬዚዳንታዊ ምርጫም የአፍሪካ ፖሊሲ አሜሪካውያን ትኩረት የሚሰጡት ጉዳይ አይደለም። ተንታኞች ግን ቀጣዩ ምርጫ የሚያሸንፈው እጩ አሜሪካ ከ1.2 ቢሊዮን በላይ ህዝብ በሚኖርባት አፍሪካ ያላትን ተደማጭነትና ክብር ለመመለስ ከባድ ፈተና እንደሚገጥመው ይናገራሉ። በዙሪያ ዙሪያ አኒታ ፓውል ያደረሰችን ዘገባ ስመኝሽ የቆየት አፍሪካ አንድ ወጥ አገር አይደለችም። ይልቁንም የተለያየ ታሪክ፣ ሀብትና ባህል ባለቤት ስትሆን ታዳጊ ሀገራትን የሚፈትኑ ትግሎችም ትጋፈጣለች። በዓለም ላይ ፈጣኑን የኢኮኖሚ እድገት የምታስመዘግበው አህጉር በአሜሪካ ምርጫ ውስጥ ያላት ሚና እጅግ አነስተኛ ቢሆንም ቀጣይ የአሜሪካ ፕሬዝዳንት ሆነው ዋይት ሀውስን የሚቆጣጠሩት የቀድሞው የሪፐብሊካን ፕሬዚዳንት ዶናልድ ትራምፕ ወይም የዲሞክራቱ ፕሬዝዳንት ጆ ባይደን በአፍሪካ በፍጥነት እየተለዋወጠ ያለውን የኢኮኖሚና የጸጥታ ሁኔታ የሚመለከቱ ፖሊሲዎችን ማውጣት ይጠበቅባቸዋል። ትራምፕ ቀደም ሲል በአፍሪካ ላይ የነበራቸው አቋም የአፍሪካ ሀገራትንና ካሪቢያኗን ሄይቲን ለመግለጽ ይጠቀሙበታል በተባለው አስደንጋጭና ብዙዎችን ያስከፋ ቃል ሊጠቃለል ይችላል ሲሉ ተንታኞች ይገልጻሉ። ማይክል ዋልሽ በውጭ ጉዳይ ፖሊሲ ምርምርና ጥናት ተቋም የአፍሪካ ተንታኝ ናቸው። የአፍሪካ አገራትን ለመግለጽ በአብዛኛው እዴትን ወይም ለስድብ የምንጠቀምባቸውን ፀያፍ ቃላት ይጠቀማሉ። በተጨማሪም በአፍሪካ ውስጥ አንገብጋቢ የሚባሉ እንደ የጸጥታ ጉዳይና ሌሎች ወቅታዊ ጉዳዮች ላይ ለማተኮርና እነዚያን ለማስወገድ ያስችላሉ ያሏቸውን ስልቶችና ፖሊሲዎች ይከተላሉ። ነገር ግን ከዚያ ያለፈ ሁሉን አቀፍ ስልት አልነበረም። ባይደን በበኩላቸው እሴቶች ላይ መሰረት ያደረገ አጋርነትን በመመስረት ላይ ትኩረት ቢያደርጉም አብዛኛው ጥረታቸው ሩሲያ በአፍሪካ ላይ እያሳደረችው ባለው ተጽዕኖና ዩናይትድ ስቴትስ ለእስራኤል ባደረገችው ድጋፍ ተሸፍኗል። ካምሮን ሀድሰን በስልታዊና ዓለም አቀፍ ጥናቶች ማዕከል የአፍሪካ ፕሮግራም ጥናት አጥኚ ናቸው። አፍሪካውያንም ከአፍሪካ ፖሊሲያችን ባሻገር ያለውን ሁኔታ እየተመለከቱ ይመስለኛል። ለምሳሌ በመካከለኛው ምስራቅ ጦርነት የጋዛን ጦርነትና ዩናይትድ ስቴትስ ለእስራኤል እያደረገችው ያለችውን ድጋፍ ወይም የአፍሪካ አገሮች ከሩሲያ ጋር የንግድ ስራ እንዳይሰሩ ወይም እንዳይገናኙ የሚጠይቁትን ጥያቄዎች መመልከት እንችላለን። ስለዚህ በዓለም አቀፍ ደረጃ በባይደን አስተዳደር ፖሊሲዎች ውስጥ የተወሰነ ግብዝነት እያዩ ይመስለኛል። ያ ደግሞ አፍሪካ ውስጥ ብዙም አጋሮች አያስገኝላቸውም። ይህ ደግሞ ደቡብ አፍሪካ የተባበሩት መንግስታትን የዘር ማጥፋት ስምምነት በመጣስ እስራኤልን በሄጉ ዋናው ፍርድ ቤት ባቀረበችበት ታሪካዊ ክስ አጉልታ ያሳየችው ጉዳይ ነው። የባይደን አስተዳደር በጥር ወር ለአሜሪካ ድምፅ ስለ ጉዳዩ ተጠይቆ በሰጠው ምላሽ ጥቅም የለሽ ሲል ክሱን አጣጥሏል። በመካከለኛው ምስራቅ ተቋም ጥናት አጥኚ እንደሆኑት ሚሬት ማብሩክ ያሉት ተንታኞች ግን በአሜሪካ ተአማኒነት ላይ የተደቀነው ፈተና ተቀናቃኞቿ ተጠቃሚ እንዲሆኑ ይጋብዛል ይላሉ። ተአማኒነት ያስፈልጋል። ምክንያቱም የሆነ ጊዜ ላይ አንዱ ወይም ሌላ ሀያል መንግስት ሊመጣና እኔ አላዳላም፣ በየትኛውም የዓለም አካባቢ ስላለው የሰብአዊ መብት አያያዝ አያገባኝም፣ ስለዚህ ቢያንስ ያ የተሻለ ያደርገኛል ሊል ይችላል። ሀዲሰን በበኩላቸው ቀጣዩ የአሜሪካ ፕሬዝዳንት የተሻለ አቅምና በራስ መተማመን ያላት አህጉር እንደምትጠብቃቸው ይገልጻሉ። ቀጥሎ የሚመጣ አዲስ የአሜሪካ ፕሬዝደንት ዋሽንግተን በአፍሪካ አህጉር ውስጥ እያሽቆለቆለ ካላት ተጽዕኖና እየጨመረ ከሄደው የአፍሪካ አገሮች የራሳቸውን መብትና ጥቅም የማስከበር ወይም በአንድ ድምፅ የመናገር ልምድ ጋር ትግል የሚገጥማቸው ይመስለኛል። ነገር ግን ሁለቱም እጩዎች የሚጋሩትን ለአፍሪካ ትኩረት የመንፈግ ችግር ለመፍታት የሚረዳ መንገድ ይኖራል። ለምሳሌ የሁለቱም እጩዎች የትዳር አጋሮች ወደ ኬንያ፣ ናሚቢያ፣ ግብፅና ማላዊ ይፋዊ ጉብኝት አድርገዋል። ፕሬዚዳንት ባይደን ደግሞ ምክትል ፕሬዚዳንታቸውን ካማላ ሀሪስ ወደ ጋና፣ ታንዛኒያና ዛምቢያ ልከዋል። ሆኖም እርሳቸው የሚሆኑ ትራምፕ እስካሁን በአፍሪካ ጉብኝት አላደረጉም በአኒታ ፓውል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ አሁን ደግሞ የሩሲያና ዩክሬን ወደተመለከተ ዘገባ እናልፋለን ሩሲያ በመኖሪያ ህንፃዎች ላይ ለደረሰው የሞት አደጋ ዩክሬን ተጠያቂ አድርጋለች ሩሲያ በቤልጎሮድ የመኖሪያ ህንፃ ላይ ለደረሰው አሰቃቂ ጥቃት የወዳደቁትን የዩክሬን ሚሳይል ቁርጥራጮች ጥፋተኛ አድርጋለች። የዩክሬን እስካሁን ምንም አስተያየት አልሰጠችም። የተገለጸው የሩሲያ ኃይሎች የሰሜን ዩክሬን ግዛት መያዛቸውን በቀጠሉበት ወቅት ነው። የቪኦኤ አራሽ አራብሳዲን ዘገባን ደረጃ ደስታ እንደሚቀጥሉ ያቀርበዋል። ሲሲቲቪ ቀርጾ ያስቀረው ምስል ከካርኪቭ ጋር በሚያዋስነው የድንበር አቅራቢያ በሚገኘው የሩሲያ ቤልግሮድ ከተማ ውስጥ የሚገኝ አንድ ህንፃ በከፊል ሲወድም ያሳያል። የአካባቢው አስተዳዳሪ ሰባት ሰዎች መሞታቸውና ቢያንስ 19 መቁሰላቸውን ተናግረዋል። የሀገሪቱ ከፍተኛ የህግ አስከባሪ ተቋም የሆነው የሩሲያ መርማሪ ኮሚቴ የጥቃቱ ምክንያት በሩሲያ የአየር መከላከያ ተመትቶ የወደቀው የዩክሬን ሚሳይል ስብርባሪ ነው ብሏል። የሀገሪቱ ከፍተኛ የህግ አስከባሪ ተቋም የሆነው የሩሲያ መርማሪ ኮሚቴ የጥቃቱ ምክንያት በሩሲያ የአየር መከላከያ ተመትቶ የወደቀው የዩክሬን ሚሳይል ስብርባሪ ነው ብሏል። ዩክሬን እስካሁን ምንም አስተያየት አልሰጠችም ይህ ዜና የተሰማው በካርኪቭ ክልል እንደገና ለሚደረገው የምድር ጥቃት የሩሲያ የአየር ድብደባ እየተጠናከረ ባለበት ወቅት ነው በሳምንቱ መጨረሻ ላይ ፖሊስ ከዘጠኝ መቶ በላይ ሰዎችን ከአካባቢው በአቅራቢያው ወደሚገኝ ሌላ መንደር ማፈናቀሉ ተነግረዋል አሶሴትድ ፕሬስ የ82 ዓመቷን የአካባቢ ነዋሪ ቴቲያና ቫስሊቪናን አነጋግረዋል ቦምቦች እየወረዱ ነው። ቤቴ በእሳት ተቃጥሏል። ባለቤቴ ፍርስራሽ ውስጥ ነው። ምንም ምላሽ አይሰጥም። አሁን እኔን ከአካባቢው ወስደውኛል። ሴት ልጄ ካርኪቭ ውስጥ ትገኛለች። እኔን ለመውሰድ ደውላ እንደሆነ አላውቅም፣ አላውቅም። አሁን ፓስፖርት የለኝም፣ ምንም ነገር የለኝም። የከተማው ወታደራዊ አስተዳደር ኃላፊ ሩሲያን አጥፊ አገር ሲሉ ጠርተዋታል። ኃላፊዋ አክለውም ለቤልግሮድ 50 ኪሎ ሜትር ርቀት ላይ የምትገኘው ከተማ ያላት ቅርበት እዚህ የሚኖሩ ዩክሬናውያንን በአደጋ ውስጥ እንዲቆዩ አድርገዋቸዋል ብለዋል። ሩሲያ የዩክሬን ግንባር መስመሮችን ለማስፋፋት ስትሰራ፣ ኪየቭ በቅርቡ ከምዕራባውያን አጋሮቿ የገንዘብና የቁሳቁስ ድጋፍ ቁርጠኝነት አግኝታለች። በቅርቡ በሩሲያ በተያዘው ሉሃንስክ ነዳጅ ማከማቻ ላይ የደረሰው የዩክሬን ጥቃት 18 የተለያዩ የእሳት ቃጠሎዎችን ሲያስነሳ የሦስት ሰዎች ሞትና ስምንት የአካል ጉዳት አድርሰዋል። በሞስኮ የተሾሙት የክልሉ መሪ የዚህ ምክንያቱ ዘመናዊ የአሜሪካ የሚሳይል ስርዓት ነው ብለዋል። ብሪታንያ ቢያንስ 450 የሩሲያ ወታደሮች ተገድለዋል ወይም ቆስለዋል ስትል የሞስኮ ወረራ ከጀመረ ወዲህ የደረሰው ጉዳት ከክሬምሊን በይፋ ከሚታወቀው እጅግ የላቀው ነው ብላለች። ምንም እንኳን እነዚህ ኪሳራዎች ቢኖሩም ሩሲያ የዩክሬን ኃይሎችን ለማዳከም የሰራዊት ማዕበል በመላክ ለወታደሮቿ እልቂት ደንታ የሌለውንና የግንባሩን መስመር ሕክምና ላይ ስራ የሚያበዛ ስትራቴጂ ትጠቀማለች። የዩክሬን ወታደር አርቴም እንዲህ ይላል። አንድ ሰው አልባ አውሮፕላን ወይም ድሮን አገኘን። ሁለተኛው ድሮን ወዲያው በሮ መጣም ቦታችን ናዬ ወደ ሁለት ሜትሮች ርቀት ላይ ሞርታር መተኮስ ጀመረ። ከዚያ እንዴት ሩጬ እንደተመለሱ ካስታውሳለሁ አይኖች የተዳፈኑ። ያ ነበር የሆነው። የዩክሬን ጦር አሁን ትልቅ የሩሲያ ጥቃት ሊገጥም ይችላል ብሎ በሚያምንበት አንድ ሺ ኪሎ ሜትር ርቀት ባለው የፊት መስመር የመከላከያ ውጊያ እያደረገ ነው። እስካሁን ድረስ በእግረኛው ጦር በከባድ መሳሪያዎችና በጥይቶች ቁጥር ተበልጠዋል። እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የምሽቱን ዝግጅታችን ነው። አድማጮቻችንና ተመልካቾቻችን ዝግጅታችን እንደቀጠለ ነው። የመጀመሪያው ምዕራፍን አጠናቀን አሁን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው ምዕራፍ የመጀመሪያ ቅንብራችን ሐኪሞን ይጠይቁ የዛሬው የሐኪሞን የጠይቁ ፕሮግራማችን ማህበራዊ ቀውሶች በአእምሮ ጤና ላይ የደቀኗቸው ፈተናዎችና የተንስፋ ጭለንጭሎችን ይመለከታል። የተያዘው የአውሮፓውያኑ የግንቦት ወር ለዓለም የአእምሮ ጤና ግንዛቤ ማስጨበጫነት የተመረጠ ወር ነው። ይህንንም ምክንያት በማድረግ ሐኪሞን የጠይቁ በዓለም ዙሪያ የሚታዩ ምስቅልቅሎች ለአእምሮ ጤና ውከቶች ማሻቀብና ለሕመሞች መባባስ ተጨማሪ ምክንያት መሆናቸው የተገለጸበትን የተመለከተ ውይይት ጨምሮ በተከታታይ ያቀርባል። የውይይት ተሳታፊዎች ዶክተር ተሾመ ሽብሬ የአእምሮ ሐኪም እንዲሁም በካናዳው የዳልሃዊሲ ዩኒቨርሲቲ የአእምሮ ሕክምና ምርምርና ተመራማሪ ሲሆኑ ፕሮፌሰር ዮናስ እንዳለ ገዳ ደግሞ የነርቭና የአእምሮ ሐኪም ናቸው። እንዲሁም በባሮ የነርቭ ሕክምና ተቋም መምህርና ተመራማሪ ናቸው። ያወያያቸው አሉላ ከበደ ነው። ወደ እናንተ እንደሚከተለው ይቀርባል። ዶክተር ተሾመ ሽብሬና ፕሮፌሰር ዮናስ እንዳለገዳ በቅድሚያ ለጊዜያቸው አመሰግናለሁ። የዓለም የአእምሮ ጤና ግንዛቤ ማስጨበጫ ወርን ምክንያት በማድረግ ነው የምንወያየው። በተለይ በዓለም ዙሪያ የበረቱ ቀውሶች በሚታይበት ችግሮቹ በጠኑባቸውና በብዙ መንገድም በተራቁቱ አካባቢዎች በግለሰቦችና በማህበረሰቦች ላይ የሚያደርሱትን ተጽዕኖ በመገምገም ብንጀምር በዓለም ዙሪያ በርካታ ቀውሶች የሚታዩበት ጊዜ ላይ ነው ያለነው። ግጭቶች ተበራክተዋል። የሚሊዮኖች መፈናቀል የዘወትር ገጠመኝ የሆነበት፣ ሰዎች ሕይወት የሚጠፋባቸው የኑሮ ሁኔታን ጨምሮ ለአእምሮ ጭንቀት የሚዳርጉ የበረቱ ሁኔታዎች እየከፉ በሄዱበት በነኚህ ድሀ ሀገራት ያሉ ግለሰቦችና ማህበረሰቦች ለምን አይነት የአእምሮ ውከቶች ይጋለጡ ይሆን? ከሩቅ ልጀምር ዶክተር ጆመ ከርሶ ልጀምርና ወደ ፕሮፌሰር ዮናስ አመሰግናለሁ። አሉላ እንዳልከው አሁን በዚህ ጊዜ በአለም ሁሉ ላይ ያለው የማህበራዊ ቀውስ እና ያ ደግሞ ሊያስከትል የሚችለው የስነ ልቦና ቀውስ እጅግ በጣም ከፍተኛ ነው። እንደምናውቀው አብዛኛው የአይምሮ ህመሞች በእነዚህ ቀውሶች የመባባስ ወይም ደግሞ እነዚህ ነገሮች አጋላጭ ከምንላቸው ነገሮች ውስጥ ናቸው። አዳም ጢሶች ደግሞ አሁን አንተ እንደጠቀስካቸው ያሉ ነገሮች በሚመጡበት ጊዜ ያለውን ችግር ድርብ ድርብርብ እንደሚያደርጉ ምንም ጥርጥር የለም። እንግዲህ ጥናቶች ተሰርተው በኋላ የእነዚህ ሁሉ ነገሮች ውጤት ምንድን ነው፣ ምን ላይ ደረሰ የሚል በንደርስም ግን የታወቁ ብዙ ነገሮች አሉ። ለምሳሌ ኮቪድ ከመምጣቱ በፊት ያልነበሩ ኮቪድ ከመጣ በኋላ አሁን የምናያቸው ብዙ አይነት ነገሮች አሉ። ኮቪድ እንደ ወረርሽኝ ነው መጥቶ ብዙ ሰው መጎዳቱ፣ መታመሙ፣ ሕይወት መጥፋት ብቻ ሳይሆን ከኮቪድ በኋላ እሱን ተያይዞ የመጡ ብዙ የጤና እክሎች፣ ድካም ሊሆን ይችላል፣ የእንቅልፍ ችግር ሊሆን ይችላል፣ የመተንፈሻ አካላት ችግር፣ የመርሳት የማስታወስ ችግር፣ የጭንቀት የድባሴ ብዙ አይነት ነገሮች ከዚህ በፊት ያልታወቁ አሁን ከረዥም የኮቪድ መን በኋላ ይህን እንደ ምሳሌ ዛሬ እየተከሰቱ ያሉት ወይም በቅርብ ዓመታት የተከሰቱ ብዙ ነገሮች በአእምሮ ላይ የሚያደርሱ ጫና ከፍተኛ መሆኑን የሚያስረዳ ነገር ይመስለኛል እና በጣም ድርብ እና ድርብ የሆነ ችግር በሰዎች አእምሮ፣ በማህበረሰብ ላይ ያመጣል። አመሰግናለሁ ፕሮፌሰር ዮናስ ወደ እርስ ሲሻገር በዚህ በዩናይት ስቴትስ በወጣቶች ላይ የበረከተ የመጣ የአእምሮ ጤና ሁከት ራስን የማጥፋት ሙከራና ራስን የማጥፋት ድረስ የሚታየው በከፍተኛ ደረጃ መጨመሩ ተመልክቷል ቀደም ብዬ ካነሷቸው ተደራራቢ ችግሮች ጋር እርሶ ያሉበትን ዩናይት ስቴትስም በአለም ደረጃም ይልቁንም ደግሞ እንደ ኢትዮጵያ ባሉ ሀገሮች ካሉ ችግሮችም ጋር ቢያዛምዱልን እሺ አመሰግናለሁ ዶክተር ተሾመ እንዳለው ይሄ በየቦታው ያሉ ግጭቶች፣ አሰቃቂ ግጭቶች በተለይ ለአእምሮ ህመም ተጋላጭ ያደርገናል። ሌላው አሁን የተለይ የሚያደርገው በአሁኑ ዘመን በቪዲዮ የተደገፈ አሰቃቂ ነገሮች በአጭር ጊዜ ውስጥ ለብዙ የዓለም ክፍል መሰራጨት የሚችልበት ዘመን ላይ ነው። ለምሳሌ ያክል አሁን ከዚህ በፊት ቻይና ውስጥ ግሬት ሊፕ ፎርዋርድ የሚባለው ዘመን ሀያ ሚሊዮን ህዝብ ሞተ ይባላል። ግን ያን ጊዜ እንደዚህ እንዳሁኑ ሶሻል ሚዲያ የለም። ሰው ተርቦ እና ተሰቃይቶ ሲሞት የሚያሳይ ነገር የለም። አሁን ግን አንድ ቦታ አንድ ችግር ካለ፣ ውጊያም ካለ ሰው በጥይት ተመቶ ተንፈራፍሮ ሲሞት ሁሉ ቪዲዮ መሰራጨት የሚችልበት ዘ ጊዜ አለ እና ይሄ ለአእምሮ ህመም ተጋላጭነቱን በፈረንጆቹ ትራውማቲክ ስትረስ የሚባለውን ለዛ ሊያጋልጥ ይችላል እና ከፍተኛ ችግሮች አሉ። በየቦታው የአሁኑን ዘመን የእኛን ዘመን የሚለየው በአጭር ጊዜ ውስጥ በቀላሉ በኦድ በድምፅ፣ በቪዲዮ የተቀነባበረ መረጃ ከተምታታ መረጃ ጭምር ተቀላቅሎ ይተላለፋል በቀላሉ እና ይሄ በተለይ ወጣቶች ይህንም ኢንፎርሜሽን በቀላሉ መዝኖና አንጥሮ መውሰድ ለሚያስቸግራቸው ተለያየ የእድሜ ክልል ስላሉ ሰዎች ይሄ ከፍተኛ ተጽዕኖ ሊያመጣ ይችላሉ ብዬ እገምታለሁ እና ሁለቱንም አንደኛው አድቨርስ ኢቨንት የምንለውን ከባድ ፈተና ችግሮች፣ ሰው ሲገደል፣ ሲቃጠል ከፍተኛ የሆነ ሰቆቃ እንደዚህ በአጭር ጊዜ ውስጥ መተላለፋቸው ብዙ ሰው የሚያይበት ዘመን ላይ መሆናችን አይ ቲንክ ይሄ የበለጠ ችግሩን አወሳስቦታል ብዬ እገምታለሁ። መልካም። ፕሮፌሰር ዮናስ ከእርሶ ልጀምርና አሁን ደግሞ ወደ ዶክተር ተሾመ አልፋለሁ ላለፉት በርካታ ዓመታት ያደረጋችኋቸው ጥናቶና ምርምሮች ይበልጥ የሚያተኩሩባቸውን ሁኔታዎች የሚመለከቱ ጭብጦች ብንመረምር በእርስዎ በኩል ፕሮፌሰር ዮናስ ብዙ ጥናቶች እንዳደረጋችሁ ተረድቻለሁ ሰፋ ያለውን አንዱን የወሰድኩ ነው ይበልጡንም አልዛይምር ከተሰኘው የአእምሮ ጤና እውከት ጋር የተያዙ የማስታወስ ችሎታንና የአእምሮን የማሰላሰል ብቃት የሚያውቀውን የህመም አይነት የሚመለከቱ መጠነ ሰፊ ጥናቶች አካሂደዋል። በዓለም ዙሪያ አሁን ያለውን ቀደም ብለን ያነሳነውን የአእምሮ ጤና እውከት የአእምሮ ጤና ግንዛቤና የሕክምና ሁኔታ በተለይ እነኚህ ቁልፍ ቁልፍ ጥናት የምታደርጉባቸው የምርምር ዘርፎች አንጻርስ እንዴት ያዛምዱታል? ፕሮፌሰር ዩናስ እንግዲህ እኛ በምንሰራው ጥናት ብዙዎቹ ችግሮች ከእድሜ ጋር ተያይዞ ነው የሚመጣው። እና እንደምታውቀው አሜሪካም፣ ካናዳም፣ የኢትዮጵያም አማካይ እድሜ ሰው ልጅ በአማካይ የሚኖረው እድሜ ብዙ ጊዜ እየጨመረው ሄዷል። እድሜ እየጨመረ ሲመጣ ደግሞ ሁሉም የሰውነት አካል ውስጥ መገጣጠሚያ ላይ፣ በአጥንት ላይ፣ ልብ ላይ፣ በአንጎል ላይ ለውጦች አሉ እድሜን ተከትሎ እና ይህን እድሜን ተከትሎ የሚመጣው ለውጥ በተለይ አንጎል ውስጥ አንዳንዶች ላይ በጣም ተባብሶ ሊታይ ይችላል እና ይህንን ሊባባስ የሚያደርገው ደግሞ በተለይ አንዳንድ ፕሮቲን፣ ነርቭ ሴሎች ሊጎዱ የሚችሉ ነገሮች አንጎል ውስጥ ይጠራቀማሉ እና ያ ለመጃጀት በሽታ በተለይ እንደ አልዛሃይመር ላለው ያጋልጠናል ማለት ነው። እና ይሄ በመጠኑም ቢሆን አንዳንድ ነገር እርሳት ለምሳሌ አንድ ሰው ቁልፍ ኪና የት ጋር እንዳስቀመጠ ቢረሳ እሱ ብዙ ክብደት አንሰጠውም። ያ ልበብስነት አይነት ነው። ነገር ግን አንድ ሰው ከዋሽንግተን ዲ ሲ ኢትዮጵያ የሚሄድ አውሮፕላን በረራ ተነገ ወዲያ ኖሮት ያንን ቢረሳ ያንን ነው እንግዲህ እንደ ትክክለኛ የመርሳት በሽታ የምናየው እና እሱንም ለይተን ማወቅ ያስፈልጋል። እና ይሄ እንግዲህ በአሁኑ ዘመን ጥናቱ እየጨመረ እያወቀን በመጣን ቁጥር አንድ ሰው በሰባ አምስት አመቱ ላይ የመጃጀት በሽታ የመርሳት በሽታ ክልክ ያለፈ አልዛይመር የሚባለው በሽታ ቢይዘው አሁን የሚታየው ይሄ ፕሮቲን መጣ የጀመረው ምናልባት ከ ሀያ እስከ ሀያ አምስት አመት በፊት ባለው ነው። ስለዚህ አንዱ እኛ የምናጠናው ምናልባት አንድ ሰው በሰባ አመት ወይም ከሰባ አመት ጀምሮ ሁለቱን ማጥርጠናል በየቀኑ እንደው ትንሽ መንቀሳቀስ ቢጀምር ይሄንን የመጃጀት በሽታውን ወይም ከመጠን በላይ መርሳት በሽታውን ማስቀረት ይቻላል ወይ የሚለውን ነው አንዱ የምናጠናው፣ ነው። ሌላው ደግሞ ግለሰቡ የሚበላበትን ጊዜ ለምሳሌ በቀን ሶስት ጊዜ፣ በቀን አራት ጊዜ፣ በቀን ሁለት ጊዜ በምግቦች መሀል ያለው ይሄ ኢንሱሊን የሚባለው ሆርሞን እሱ ከመርሳት በሽታ ጋር ያለውን ግንኙነትም እያጠናን ነው። ሌላው ደግሞ በጣም ኔጋቲቭ ኢሞሽን ከመጠን ያለፈ የድብርት ወይም ድባቴ በሽታ ወይም ሌሎች ነገሮች እነዚህ የነርቭ ሰሎች የበለጠ እንዲከረክሱ ያደርግ ይችላሉ የሚለውንም እነዚህን ነገሮች እያጠናን ነው። ስለዚህ በአንድ በኩል ችግሮቹን መቀነስ መከላከል የሚያስችሉ ነገሮችን ለመረዳት ለማወቅ ሞክራለን። በሌላ በኩል ደግሞ ችግሩን እያባበሰ ሊሄድ የሚችሉ በተለይ በመጠኑ መቼም መደበር ያለ ነው ከቀን ተቀን ግን ከልክ ያለፈ እንደ ከአልጋ መነሳት እስከሚከለክል ምንም መስራት የሚከለክል መንቀሳቀስ የሚከለክል የቤተሰብ ኃላፊነት ለመወጣት የሚከለክል አይነት ሲሆን እንደ ችግር እና ለሁለቱንም ነው የምናጠናው። እና አንድ አልዛሀመር በሽታ አሁን ብዙ ራሱ ምልክት ሳያሳይም የምናውቅበት ቴክኖሎጂ ላይ ደርሰናል። አሁን እኔ በምሰራበት ቦታ አንዳንድ ሰዎች ለጥናት አንደኛ በአሚሎይድ ኢሜጂንግ በሚለው ሁለተኛ ደግሞ ራሱ ከጀርባ ላይ ወስደን ከአንጎል ውስጥ የሚመጣውን ፈሳሽ ወስደን እዛ ውስጥ ያለውን ፕሮቲን በማጥናት ምንም ምልክት የሌላቸው ሰዎች ስልሳ ሰባ ሰማንያ ዓመት የሆኑ ውስጥ አንጎላቸው ውስጥ የአልዛይመር ፕሮቲን እንዳለ ማወቅ እንችላለን አሁን ያንን እናዛለን በየቀኑ የዛሬ ሶስት አራት ዓመት ይሄ አሁን አልነበረም አልነበረም ይሄ አዲስ ቴክኖሎጂ ነው እና ያ ምንድን ነው ጥቅሙ? ይሄ ወደፊት አንዳንድ መድኃኒቶችም በተለይ አንድ አመት በፊት ስራ ላይ የዋለ መድኃኒት አለ እሱ ፕሮቲኑን ራሱ ታርጌት የሚያደርግ ነው እና ስለዚህ አይንክ ትንሽ ተስፋ አለ እውነት ለመናገር ምናልባት እነዚህን ፕሮቲኑን መንገድ ውስጥ የሚጠራቀመውን ነገር በማከም መከላከል ወይም ብዙ እንዳይባባስ ለማድረግ የሚያስችል ወደዛ አቅጣጫ እየሄደን ነው እና ትንሽ ከዛሬ አመት ጋር ሲነጻጽር ዘንድሮ የተሻለ ተስፋ። የፕሮግራማችን ተከታታዮች ውይይቱ አልተቋጨም። በእንግሊዝኛው አጠራር ስኪዞፍሬኒያ የተባለውንና የሰዎችን የማሰላሰልና የማገናዘብ ችሎታ እንዲሁም ስሜትና የጠባይ መታወክ የሚያስከትለውን በአጠቃላይ ህመምተኛው በዙሪያው ካሉ እውነታዎች ጋር የሚቆራረጥበትን የአእምሮ ጤና ሁከት የሚከስተውን በተመለከተ ዶክተር ተሾመ ሰፊ ጥናት ያደረጉበትን የህመም ሁኔታና የአእምሮ ጤና ግንዛቤን ጨምሮ ቀሪውን በተከታዩ ፕሮግራማችን ይዘን እንመልሳለን። ለአእምሮ ጤና ግንዛቤ የተሰጠው የአውሮፓውያኑ ወርሃ ግንቦት ተከታታይ ቅንብሮችም ይቀጥላሉ። ለአሁኑ እንግዶችን ፕሮፌሰር ዮናስ እንዳለገዳንና ዶክተር ተሾመ ሽብሬን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ቀደም ሲል በአእምሮ ጤና ላይ ያተኮረው የሐኪሞችን ይጠይቁ ዝግጅታችን የተከታተላችሁት አድማጮቻችንና ተመልካቾቻችን በሐኪሞች እንዲጠየቁ የምትፈልጓቸውን ጉዳዮች በቪኦኤ የመልእክት ሳጥኖች ብታስቀምጡልን ወይም መልእክታችሁን ብታደርሱን በዛ ዙሪያ ላይ መልሰን ሐኪሞችን አናግረን የሚመለከታቸውን አናግረን የሚመልስላችሁ ይሆናል። አሁን ወደ ቀጣዩ ዝግጅታችን እናርፋለን። ቀጣዩ ዝግጅታችን ደግሞ የአፍሪካ ነክ ርዕሶች ነው። የሳምንታዊ የአፍሪካ ነክ ርዕሶች የዛሬው ዝግጅታችን የሚያበድራት ያጣችው ዚምባብዌ በውጭ የሚኖሩ ተወላጆቿና የውጭ ሀገር ሰዎችን በመማጸን ላይ መሆኗን የሚገልጽ ነው። ዚምባብዌ ባላት ዕዳዋን ያለመክፈል ታሪክ የተነሳ ከሀገር ውጭ የሚያበድራት አጣለች። በዚህም የተነሳ ከሀገር ውጭ የሚኖሩ ዜጎቿና የውጭ አገሮች ሰዎችን በሀገሯ መዋለ ነዋይ እንዲያፈሱ ብላ በመማጸን ላይ ነች። የሆነ ሁኖ አንዳንዶቹ በውጭ ሀገር ነዋሪ የሆኑ ዚምባብያን መዋለ ነዋያችን አፈሰን ያላተረፍንስ እንደሆን በሚል ጥርጣሬ ገብቷቸዋል። ከሀራሬ ኮሎምበስ ማሹንጋ ጋር ያጠናቀረውን ዘገባ እንደሚከተለው ይቀርባል። የዚምባብዌ መንግሥት እንዳስታወቀው ባለፈው ሳምንት ከሐሙስ እስከ ቅዳሜ ደቡብ አፍሪካ ውስጥ የተካሄደው የመዋለ ንዋይ ጉዳይ ጉባኤ የዚምባብዌን ገጽታ ለመገንባት የታለመ ነበር። በጉባኤው ላይ የተናገሩት የሀገሪቱ የገንዘብ ሚኒስትር ሚሱሊ ንሱቤ። የሀገራቸው ምጣኔ ሀብት በክልሉ በፍጥነት እያደጉ ካሉ ምጣኔ ሀብቶች መካከል አንዱ መሆኑን ጠቅሰው መዋለነዋይ መዳቢዎችን ጋብዘዋል። ዚምባብዌስ ኢኮኖሚክ ሪካቨሪ ፖስት ኮቪድ ስ ስትሮንግ ከኮቪድ-19 ወረርሽኝ በኋላ የዝምባብዌ ምጣኔ ሀብት ጠንክረዋል። በ2019፣ በ2020 እና በ2021 እያሽቆለቆለ ሄዶ ነበር። አሁን በተከታታይ እያደገ ነው። የአጠቃላይ የአገር ውስጥ ምርት እድገት በአሁኑ ወቅት 8 ነጥብ 5 ከመቶ በላይ ነው። በ2022 6.5፣ በ2023 ደግሞ 5.5 ከመቶ ነበር። ዘንድሮ ደግሞ በ3.5 ከመቶ ያድጋል ተብሎ ተተንብዮአል። ባለፉት አመታት ካሳየው እድገት የቀነሰው ከአየር ንብረት ለውጥ ተያይዞ በተፈጠሩ ክስተቶች ምክንያት ነው። የገንዘብ ሚኒስትሩን ይስቡ። በተጨማሪም ለቱሪዝም ኩባንያዎች መገልገያ የሚሆኑ አውቶቡሶችን የመሳሰሉ የሚያስገቡ መዋለ ነዋይ መዳቢዎችን ለማበረታታት የታለሙ የተለያዩ የቀረጥ ቅነሳዎችን አስተዋውቀዋል። ይሁንና ከሶስት አመታት በፊት ዚምባብዌን ለቀው ኑሯቸውን በኖርዌይ ያደረጉት የምጣኔ ሀብት ባለሙያ ትሬር ባሳፖ መዋለ ነዋይ መዳቢዎች እንዲገቡ የዋጋ ግሽበቱ ልጓም ሊደረግለት ይገባል ሲሉ አሳስበዋል። መንግስት አዲሱ ገንዘብ ዚግ አመኔታ ያገኝ ዘንድ መስራት አለበት ሲሉም አክለዋል። አዲሱ የዚምባብዌ ገንዘብ ዚግ ዋጋ በሀገሪቱ የወርቅ ክምችት ዋስትና የወጣ ሲሆን እንዲህ ያለውን አሰራር ሌሎች ሀገሮች ከበርካታ አስርት ዓመታት በፊት ትተውታል። የምጣኔ ሀብት ባለሙያው አዲሱ ገንዘብ ማዛለቁ ላይ ጥርጣሬ አላቸው። ዚግ መውጣቱ ከምናቀው ከተለመደ የገንዘብ ባህሪም ሆነ ዓላማ ጋር ምንም አይገናኝም። ገንዘብ በዘላቂነት ስራ ላይ መዋል አለበት። ህዝቡም ሊተማመንበት ይገባል። የዚምባብዌ አመታዊ የዋጋ ግሽበት መጠን 55 ከመቶ ሲሆን ሀገሪቱ በከፍተኛ ግሽበት ላይ በነበረችበት ወቅት ከነበረው መጠን ግን አነስ ይላል። የሆነ ሆኖ አሁንም ለተራው የሀገሪቱ ዜጋ ኑሮ ከአቅም በላይ እንደሆነ ነው። የገንዘብ ሚኒስቴሩ ባለስልጣን ኒሱቡ ደቡብ አፍሪካ ላይ በተካሄደው ጉባኤ ላይ ባሰሙት ንግግር ዚምባብዌ የራሷ ገንዘብ ለምን እንዳስፈለጋት ተናግረዋል። ይህ ገንዘብ በአገሪቱ የወርቅና የሌላም የከበሩ ማዕድናት ክምችት ብቻ ሳይሆን በውጭ ምንዛሪ ተቀማጫችንም ዋስትና ሰጥቶታል። የውጭ ምንዛሪ ዋጋ አሁንም ይለዋወጣል። ምን ያህል ተቀማጭ እንዳለን ለህዝቡ እናስታውቃለን። በግምጃ ቤታችን ምን ያህል ተቀማጭ እንዳለን ቁጥጥር ይደረጋል። በየጊዜው ለህዝብ ይፋ እናደርጋለን። ይህን የምናደርገው አዲሱ ገንዘባችን አመኔታ እንዲያገኝ ብለን ነው። ከሀገር ውጭ የሚኖሩት የዚምባብዌ ተወላጆች የሚፈልጉት ግሽበቱ መቀነሱንና የገንዘቡ ዋጋ መረጋጋቱን ብቻ ሳይሆን በሀገሪቱ በሚካሄዱት ምርጫዎች ውስጥም ድምፅ የመስጠት መብት እንዲከበርላቸው ይፈልጋሉ ብለዋል ባሶፓ ይህ መንግስት ምንም እሺ የሚለው ነገር የለም። በዓለም አቀፍ ደረጃ ምንም አመኔታ ስለሌለው ምንም ብድር አይሰጠውም፣ ተአማኒነት የለውም። ስለዚህ በውጭ የሚኖረውን ማህበረሰብ የሀገር ፍቅር አሳዩ እያሉ ገንዘብ ሊሰበስቡ ነው የሚፈልጉት። እሱም ይሁን አሁን የምንፈልገው ከሀገር ውጭ የሚኖረው ሰው በህገ መንግስቱ የመምረጥ መብቱ እንዲከበርለት ነው። ሰው መችም ድምፁን ማሰማት የማይችልበት ሀገር ውስጥ መዋለ ነዋይን ማፍሰስ አይችልም። ድምፅህ እንደሚከበር ዋስትና በማታገኝበት ሀገር መዋለ ነዋይ አታፈስም። የዚምባብዌ መንግስት ባለስልጣናት ስለ ጉባኤው አስተያየት እንዲሰጡ ቪኦኤ ያደረገው ሙከራ አልተሳካም። የዚምባብዌ መንግስት ባለስልጣናት ለሶስት ቀናት በተካሄደው ጉባኤ ላይ ብዙ መቶ ሰዎች እንደተሳተፉ ተናግረዋል። መዋለ ነዋይ መድባለው ብሎ የቀረበ ሰው ይኖር እንደሆነ ግን የተናገሩት ነገር የለም። አሁን ደግሞ ሳምንታዊ የስፖርት ዘገባ ወደ እናንተ የሚደርስበት ሰዓት ላይ እንገኛለን። ሀብታሙ ስዩም ሳምንታዊ ስፖርትን ዘገባዎችን አዘጋጅቷቸዋል፣ እንደሚከተለው ይቀርባሉ። በመላ ዓለም ላይ ያሉ ሕዝቦችን በማስተሳሰር ረገድ ሀያል ከሆኑ ስፖርቶች የሚመደበው እግር ኳስ በተባበሩት መንግስታት ድርጅት ጉባኤ የክብር ቀን በይፋ ተመድቦለታል። ይህ የተባበሩት መንግስታት ድርጅት ማክሰኞ ዕለት በዋለው ጉባኤ ላይ የጎረጎሳውያኑ ግንቦት 25 በኢትዮጵያውያኑ ግንቦት 17 ነው የእግር ኳስ ቀን ተብሎ እንዲጠራ ውሳኔ አስተላልፈዋል። ከመቶ ዓመታት በፊት በአውሮፓውያኑ ግንቦት 24 1924 ፓሪስ ኦሎምፒክ ላይ ለመጀመሪያ ጊዜ ሁሉም የዓለም ቀጠናዎች የተወከሉበት ዓለም አቀፍ የእግር ኳስ ጨዋታ መካሄዱን ውሳኔው አስታውሷል። መቶ ዘጠና ሶስት ሀገራትን በአባልነት የያዘው ጠቅላላ ጉባኤ በመግባባት ቀኑን ማጽደቁን የጉባኤው ፕሬዚደንት ዴኒስ ፍራንሲስ በመዶሻቸው ባስረገጡበት አፍታ በጉባኤው አዳራሽ የነበሩ ዲፕሎማቶች መስማማታቸውን በጭብጭባ ገልጸዋል። በተባበሩት መንግሥታት ድርጅት የሊቢያ አምባሳደር ታሂል ኤልሱኒ ረቂቁን ለጉባኤው ካቀረቡት መካከል አንዱ ናቸው። እሳቸው እግር ኳስ በዓለም ላይ ብዙሀን የሚጫወቱትና የሚከተሉት ቁጥር አንድ ስፖርት መሆኑን አውስተው እግር ኳስ ከስፖርትነት የተሻገረ በሁሉም ዕድሜ ላይ ያሉ ሰዎች በጎዳናዎች፣ በመንደሮች፣ በትምህርት ቤቶችና በገጠራማ ስፍራዎች ደስታን በመሻትና ለውድድር እንደሚጫወቱት አስታውሰዋል። ጨዋታው የጾታ እኩልነትንና ማኅበራዊ አካታችነት የሚያበረታታ ወሳኝ መድረክም ሆነዋል ብለዋል። በውሳኔው መሰረት ሁሉም ሀገራት፣ የተባበሩት መንግስታት አካላት፣ ዓለም አቀፍ ተቋማት፣ የትምህርትና የሲቪል ማኅበረሰቦች እንዲሁም የግሉ ዘርፍ የዓለም እግር ኳስ ቀንን ሀገራት ቅድሚያ ከሚሰጧቸው ጉዳዮች ጋር በማቀናጀት እንዲያከብሩ፣ ከትምህርትና ከሕዝብ ንቃት አንጻር ስፖርቱ የሚፈጥረውን መልካም ዕድል በተመለከተ መልእክቶች እንዲሰራጩ ጥሪ ቀርበዋል። ዘገባው የአሶሽትድ ፕሬስ ነው። ቺሊያዊው አሌሃንድሮ ታቢሎ የዓለማችን ቁጥር አንድ የሜዳ ቴኒስ ኮከብ ኖቫክ ጆኮቪችን በማሸነፍ ራሱ የስፖርት ታሪክ ግዙፍ ድል አስመዝግቧል። ኢታሊያ ኦፕን በተሰኘው የውድድር አውደማ ሦስት ዙር ላይ ተጋጣሚውን 6 ለ 2፣ 6 ለ 3 ረትቷል። አሌሃንድሮ ትናንት እሁድ የተካሄደው ፍልሚያ ስልሳ ሰባት ደቂቃዎችን ፈጅቷል የአሁኑ ፉክክር የተደረገው ሰርቢያዊው ኖቫክ ጆኮቪች በተወረወረበት የውሃ ጠርሙስ ጭንቅላቱ ላይ ጉዳት ከደረሰበት ከሁለት ቀናት በኋላ ነው ይህንን ውድድር ከዚህ በፊት ስድስት ጊዜ ያሸነፈው ጆኮቪች ክስተቱ ለሽንፈቱ አስተዋጽኦ ማድረጉን ጠቁሟል ክስተቱ በእጅጉ ተጽዕኖ አሳድሮብኛል የሕክምና እርዳታ ከተደረገልኝ በኋላ ከግማሽ እስከ አንድ ሰዓት ለሆነ ጊዜ በማጥወልወል በብዥታና ደም ስሜት ውስጥ ቆይቻለሁ ብሏል የ36 ዓመቱ ጆኮቪች የእሁዱ ድል የ26 ዓመቱ ፕሬዚዳንቱን አሌሃንድሮ ሳቢሎ ከ17 ዓመታት ወዲህ የዓለም ቁጥር አንድ ተጋጣሚን ያሸነፈ የመጀመሪያው ቺሊያዊ አድርገዋል። በስተመጨረሻም እንግሊዛዊው የመካከለኛ ክብደት የቦክስ ስፖርት ተፋላሚ ሸሪፍ ላውል እሁድለት በነበረ ፍልሚያ መካከል ከወደቀ በኋላ ሕይወቱ ማለፉ ተሰምተዋል። ሃሮ ሌዥር ሴንተር በተባለው ስፍራ ከፖርቹጋላዊው ተጋጣሚ ማላምቨርላ ጋር እስከ አራተኛው ዙር ድረስ ሲፋለም የነበረው ላወል በ29 ዓመቱ ተጋጣሚው ባረፈበት ቡጢ ከተዘረረ በኋላ በስፍራው ከነበሩ የሕክምና ባለሙያዎች እርዳታ የተደረገለት ቢሆንም ወደ ሆስፒታል ካቀና በኋላ ማረፉ ተነግረዋል። የእንግሊዝ የቦክስ ቦርድ ለቦክሰኛው ቤተሰቦች የሐዘንና የማጽናኛ መልዕክትን ልከዋል። አድማጮቻችን ለዛሬ ያዝናቸው አጫጭር የስፖርት ወሬዎች እነዚህ ነበሩ። መልካም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 በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጮቻችንና ተመልካቾቻችን የምሽቱ ዝግጅቶቻችን ተጠናቅቋል። ተጨማሪ ዝግጅቶችን ለማግኘት ከፈለጋችሁ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ፣ በትዊተርም ቪኦኤ አማሪክ ሃሽታግ ቪኦኤ አማሪክ ላይ ታገኙናላችሁ። በምሽቱ እያስተናገድኳችሁ አብሬያችሁ ያመሸሁት አስማማ ነው ነበርኩኝ። ከስቱዲዮ ቅንብሮን ደግሞ ብርሃን ኃይል ውስጥ መራልን ቆይታለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሆንላችሁ። Bibibu biyu biyu wa.